የወጣቶች ዓለም የስል ጥበብን በልጅነት እድሜው ከእናቱ በመጣለት ስጦታ መስራት እንደጀመረ ይናገራል። ብሩክ ሽጥላ። ሙሉ ጤነኛ ሆኖ የተወለደው ብሩክ በ12 ዓመቱ በድንገት በግራ እግሩ ላይ ህመም ይሰማዋል። ህመሙ እየቆየ ከፍተኛ ደረጃ ላይ እየደረሰ ይሄዳል። በወቅቱ ሕክምናዎችን ቢያደርግም ሊሻለው ግን አልቻለም። ብሩክ እንደሚለው የተለያየ የህክምና አይነቶችን እንዳደረገ ይገልጻል። በልጅነት እንደ ማንኛውም ህፃን ልጅ መልካም የሆነ ጤንነት ነበረኝ፣ ነገር ግን ወደ አስራ ሁለት አመት አስራ ሶስት አመት ያካባቢ ስደርስ ግራግሬ ላይ ትንሽ ህመም ነበረኝ። ያ ህመም እያደገ እያደገ መጣና መጨረሻ ላይ ወደ ከፍተኛ ህመም እየተቀየረ መጣና ያንን ህመም ለመከላከል በወቅቱ በጣም ብዙ ህክምናዎችን አድርገን ነበር። በጣም ትላልቅ የሚባሉ የአጥንት ስፔሻሊስቶች፣ የነርቭ ሐኪሞች ጋር እና የተለያየ ህክምና የሚያደርጉ ሐኪሞች ጋር ከፍተኛ ይሆ የሆነ ህክምና አድርገን ነበረ። ሙሉ በሙሉ መንቀሳቀስ አልችልም። ምንም መፍትሄ ሊገኝ አልቻለም። በሽታውም እየባሰ ሄደ። በለጋ እድሜው ያልጋ ቁራኛ ሆነ። በወቅቱ ህይወቱን ከባድ እንዳደረገበት ይናገራል። በወቅቱ ከባድ ነበር። ያንን ለመቀበል ምን እንደሆነ ሳላውቀው በዛ ሁኔታ ውስጥ መሰቃየቱ ህመሙ እንደገና ደግሞ ያው እንደ ማንኛውም ወጣት ደግሞ በዛ ወቅት የወጣትነት ጊዜ እንደመሆኑ ሁኔታ ያ ራሱ በጣም ትልቅ ጭንቀት ውስጥ እና የድባቴ ሁኔታ ውስጥ የከተተኝ ጊዜ ነበረ ዘጠኝ ለአስር አመታት ያህል ማለት ነው እና በዛ ሁኔታ ውስጥ መሆን ምንም ማለት እንዳልሆነ ህይወትን መቀጠል እንደምችል፣ ህይወቴን መምራት እንደምችል፣ የነበረውን ህልም ማሳካት እንደምችል ከጎን የሆኖ ይነግረኝ የነበረ ሰው የለም እና ያ ባለመሆኑ ደግሞ እኔ ከፍተኛ የሆነ ድብርት ውስጥ፣ ጭንቀት ውስጥ የተለያዩ መጥፎ ስሜቶች እንዲሰሙኝ አድርጎኝ ነበረ። ብሩክ በድብርትና በጭንቀት ውስጥ የነበረ ህይወቱን የሚለውጥ አጋጣሚ ተከሰተ። ህይወትን የሚያነቃቁ የሚላቸውን መጽሐፍቶች በማንበብ የህይወቱን ለውጥ መንገዱን ጠረጉለት። ከአስር አመት በኋላ እንግዲህ እንደ አጋጣሚ ጓደኞቼም ቤተሰቦቼም በጣም ከፍተኛ ጥረት አድርገው ወደ ጸበል እንዲሄድ ሀሳቤን አስቀይረውኝ ምክንያቱም እኔ በቃ የኔ ህይወት አበቃለት ብዬ ደምድሜ ስለነበረ ለመዳን ወይም ህይወቴን እንደገና ለማስቀጠል የማስብበት ሁኔታ ላይ አልነበርኩም እና በዛ የተነሳ ሰበል እንሄድም ወይም የተለያዩ ቦታዎች እንሄድ ሲሉኝ፣ ሕክምናንም ጨምሮ መሄድ አልፈልግም ነበር እና እዛ ለሰባት ወር አካባቢ ነበር የተቀመጥኩት እና እዛ በተቀመጥኩበት ሰዓት ነው እንግዲህ የእኔ ህይወቴ ሙሉ በሙሉ ተቀየረ ብዬ ማስበው እና በመንፈሳዊ ህይወቴ በጣም የበረታውበት ጊዜ ነበር። እንዲሁም ደግሞ እዛ በነበርኩበት ሰዓት ራሴን እንድመረመር ትልቅ በሬ የከፈተልኝ ጊዜ ነበረ። አንባቸው የነበሩት መጽሐፍቶች ህይወትን ሊቀይሩ የሚችሉ ነበሩ በተለይ ሌሎች ሰዎች የህይወት ተሞክሮችን የያዙ ግለ ታሪኮች፣ እንዲሁም ደግሞ የአነቃቂ መጽሐፎች እና የመንፈሳዊ መጽሐፎችን ነበረ አነብ የነበረው። ቦቅ ብሩክ ከዘጠኝ አመታት በፊት ወደ አቁመው ስዕል ስራውን ጀመረ። ሆኖም ሌላ ህልሙን እውን ሊያደርግለት የሚችል አጋጣሚ በድጋሚ ተከሰተ። ከዚህ ቀደም ህክምና በሀገር ውስጥ ሊኖር እንደማይችል የተነገረው ቢሆንም ከአስራ አራት አመት በኋላ ባላሰበውና ባልጠበቀው ቆሞ ሊራመድ የሚችልበት አጋጣሚ ያን ወቅት በትውስታ ትልቅ እድል ነበር ይላል። ከጽብል ከመጣው በኋላ ያው ቀጥታ ወደ ስራ ነው የገባሁት ወደ ስዕል ስራዬ በፊት ከዘጠኝ አመት በፊት ወደ አቀምኩት። ከዛ በኋላ ለአንድ ሶስት አመት ያህል በዛ ሁኔታ ከቆየው በኋላ ኪዩር ኢንተርናሽናል ሆስፒታል የሚባል ሐኪም ቤት እንዳጋጣሚ ጥሩ ህክምና አላቸው ሲባል ሰምቼ እዛ ሄድኩ። እንዳጋጣሚ ቼክስ አደርግ ደግሞ የኔ ያለውበትን ሁኔ በተወሰነ መልኩ ሊቀየር በሚችል ሁኔታ ህክምና ሊያደርጉልኝ እንደሚችሉ ነገሩኝ። ይኸው ምንድን ነው የመቀመጫ አጥንቶቼን በመቀየር ቁጭ ማለት እንደምችል እንዲሁም ደግሞ በተወሰነ መልኩ መራመድ የምችልበትንም ሁኔታ ሊያመቻቹልኝ እንደሚችሉ ነገሩኝ። ይሄ ለእኔ በጣም ትልቅ እድል ነበረ፣ ትልቅ ሰርፕራይዝም ነበረ። መቀመጫ አጥንቶች ሙሉ በሙሉ ወጥተው በአርቴፊሻል ተቀይሮ በአሁኑ ወቅት በዎከር መሄድ የምችልበት ሁኔታ ላይ ደርሻለሁ። ይሄ ከሆነ አንድ አምስት አመት ሆነታል። ይህ ለእኔ በጣም ትልቅ እድል ነበረ ምክንያቱም ከአስራ አራት አመት በኋላ ነበረ ይሄ እድል የተፈጠረልኝ እና መራመድ የቻልኩት ማለት ነው። ምን አይነት ስዕሎች ላይ ነው የምታተኩረው? ምን አይነት ስዕሎችን ነው የምትሰራው? በአብዛኛው የምሰራቸው ሞደርን አብስትራክት ስራዎችን ነው የምሰራው፣ እና ደግሞ ያው ሀሳቦቹ በብዛት ህይወቴን ስሜት ይገልጹታል ብዬ የማስባቸውን ስራዎች ነው የምሰራው። ከተፈጥሮ ጋር የተቀናጁ ስራዎችን መስራት በጣም ያስደስተኛል። ሪሳይክል ማቴሪያል የተሰሩ ስራዎችን መስራትም አዘወትራለሁ። ከስዕሉ ባሻገርም በቴሌቪዥን ፕሮግራም ላይም እንደዚሁ የተወሰነ ጊዜ አይተንህ ነበረ። ስዕል ስራ ላይ በነበርኩበት ጊዜ አንድ ያየሁት ትልቁ ችግር የስዕል ስራን የሚያበረታቱ ቴሌቪዥንም የሬዲዮን ፕሮግራሞች አልነበሩም። እና ይህንን ችግር ደግሞ በተለይ ደግሞ ያየሁት አንድ በጣም ትልቅ ሰዓሊ ነበረ ኤልያስም የሚባል እና የእሱ የስዕል አውደ ርዕይ ሲከፈት አምስቱም ጋለሪዎች ነበረ የተከፈተው በአንድ ቀን እና ይሄ በጣም በኢትዮጵያ በጣም ትልቅ ታሪክን የፈጠረ ስራ ነበረ። ነገር ግን አንድ የመጣ የሀገር ውስጥ ጋዜጠኛ አልነበረም። ሌሎች ከውጭ ሀገር ብዙ ጋዜጠኞች መጥተው ነበረ ሲዘግቡ የነበረው ማለቱ አውደሪ ወደ ቤት እየተመለስን ከጓደኛዬ ጋር ነበርኩ፣ በጣም እያወራን ኮምፕሌን ከምናደርግ ለምን ራሳችን ይህንን ነገር አንሰራውም ተባባልን እና ሀሳቡን አቀረብን። ለናሆ ቴሌቪዥን ሀሳቡን ሙሉ በሙሉ ተቀበለንና ለሶስት ሲዝኖች ያህል በጥበብ እንኑር የሚለውን ፕሮግራም አቀረብን ማለት ነው። የቲቪ ፕሮግራሙ ከመታየት ቆሟል። ነገር ግን በሌሎች የቴሌቪዥን ጣቢያዎች ላይ ፕሮግራሙን ለመቀጠል በዝግጅት ላይ ነን። የእኔ ስጦታ የሚል መጽሐፍ ጽፏል። መጽሐፉን ለመጻፍ ያነሳሳው በተስፋ መቁረጥ ውስጥ የወጣትነት ሕይወቱን እንደ ኩዮቿ አለማሳለፉን ሰዓሊ ብሩክ ያስታውሳል። ብሩክ ሊያረጋጋው በጨለማ ሕይወቱ ጭላንጭል ተስፋ የሚሰጠው አቶ እንደነበር ይናገራል። መጽሐፉን የጻፍኩበት አንዱ ትልቁ ምክንያት ማንበብ ከጀመርኩ ጊዜ ጀምሮ በተለይ ጸበል ከገባበት ጊዜ ጀምሮ አገኛቸው የነበሩት መጽሐፎች ከውጭ ሀገር የተተረጎሙ መጽሐፎች ነበሩ አብዛኞቹ። እነዚህ አነቃቂ መጽሐፎች በእኛ ሀገር ተጽፎ ያገኟቸው በጣም ጥቂት ናቸው። እነዛ መጽሐፎች ደግሞ በእኔ ህይወት ውስጥ በጣም ትርጉም ያለው ለውጥ ነበር የፈጠሩት። በኛ ሀገር የስነ ልቦና ሰው መጽሐፍ መቻል አለበት፣ ምክንያቱም የሌሎችን ሰዎች ሀሳብ እና አመለካከት ወደ ተሻለ ማንነት ሊያደርስ የሚችል ሀሳብ ስለሆነ ማለት ነው። እና ይህንን ሁሉ ያስብ ነበረ እና በአንድ ወቅት ሐኪም ቤት በገባሁበት ጊዜ ላይ ልክ ወደ ሰርጀሪ ስገባ አንድ የጻፍኩት ነገር ነበረ ፌስቡክ ላይ እና በዛ ጊዜ ጀምሮ ፌስቡክ ላይ መጻፍ ጀመርኩ። እንደዚህ ፖዚቲቭ የሆኑ አነቃቂ የሆኑ ጽሁፎችን ማለት ነው እና ከዛ በኋላ ሳላስበው ረጅም ረጅም ጽሁፎችን እንደገና ደግሞ ይሄ የሰዎችን ልጆች አመለካከት ወደ ተሻለ መንገድ ሊቀይሩ የሚችሉ መልካም መልካም ጽሁፎችን መጽሐፍ ጀመሩ ሰዎች ይጽፉልኝ ነበር። ይሄ እነዚህ የምትጽፋቸው ፌስቡክ ላይ ሀሳቦች ወደ መጽሐፍ እኮ ቢቀየሩ የብዙ ሰዎችን አስተሳሰብ ሊለውጡ ይችላሉ እና አስብበት የሚል ብዙ መልእክቶች ይደርስ ነበር እና እነዛን መልእክቶች በማየት እኔ እኔም የኔም ሀሳብ ይሄ በውስጥ ያለውን ሀሳብ ወደ መጽሐፍ የመቀየር ነው እና ኦኬ፣ ይሄ ነገር እውነት ከሆነ ብዬ እነዛን ነገሮች ማሰባሰብ ጀመርኩ። እስከ ሰባት ወር በፊት አንባቢዎች ቀርቧል የነበረው ምላሽ በጣም ጥሩ ነው። በመጨረሻ ለወጣቶች ማስተላለፍ የምፈልገው ነገር ወጣቶች ሕልማችሁን ለመኖር ጥረት አድርጉ። ምናልባት ትልቅ ዋጋ ሊያስከፍል ይችላል። ትልቅ ጥንካሬ ሊጠይቅ ይችላል። ነገር ግን ይህንን ሁሉ በማለፍ ነው ትልቁን የሕይወታችሁን ስጦታ ልታገኙ የምትችሉት። አሸናፊ ልትሆኑ ትችላላችሁ። ስኬታማ ልትሆኑ ትችላላችሁ። ያሰባችሁበትን ቦታ ልትደርሱ ትችላላችሁን። ከወጣት ሰዓሊ ብሩክ የሽጥላ ጋር የነበረን ቆይታ እንዲውቁተናል። የዛሬው የወጣቶች ዓለም ፕሮግራም ይህን ይመስላል። ነጃት ኢብራሂም አብሬያችሁ ነበርኩ።